በእግዚአብሔር ስም እንደምን ሰነበታችሁ? አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። የዛሬው ትምህርት ቅዳሴያችን ክፍል ዘጠኝ ነው። በክፍል ዘጠኝ ውስጥ ቅዱስ ቁርባኑን ከመቀበላችን በፊት ካለው ጸሎት ጀምሮ እቱ እስከሚለው እስከ መጨረሻው የቅዳሴ ይመጣል ያለውን ነው የምናየው። እንግዲህ በዚህ ክፍል ውስጥ አንድ ስድስት ነጥቦችን አለፍ አለፍ ብለን እናያለን። ያው አንደኛው ከቁርባን በፊት ስላለው ጸሎት ነው። ሁለተኛው ዲያቆኑ ከውስጥ ሆኖ ጸልዩ በእንቲያነ ብሎ ስለሚያዜመው ነው። ከዚያ ሶስተኛው እየተቆረበ ቅዱስ ቅዱስ እያልን ስለምናዜመው ዜማ ነው የምናየው። አራተኛው ነአኵቶ ለእግዚአብሔር የሚለውን ዲያቆኑ የሚያዜመውን እንመለከታለን። አምስተኛው አድንኑ አርእስቲክሙ ብሎ ዲያቆኑ የቀደሱት አባት ሲባርኩ ያንና ሌላውና የመጨረሻው ጸጋ ነሳይ ነው የሚለውን አይተን እንጨርሳለን። ወደ መጀመሪያው ወደ ቁጥር አንድ እንሄዳለን። ምንድነው እሱ ከመቁረባችን በፊት አንድ ማለት የሚገባን ነገር አለ። ያን እንድንል በጸሎት መልክ አባቶቻችን አውርሰውን ሄደዋል። እሱም ምንድነው የሚለው እያንዳንዳችን ቆራቢዎች ነን ይሄን የምንለው አቤቱ ጌታዬ ኢየሱስ ክርስቶስ ወይ? ርኩስ ከሆነ ከኔ ህይወት ልትገባ የማይገባኝ ጐስቋላ ነኝ። አንተ ወደ እኔ ህይወት ልትገባ አይገባኝም። እኔ አሳዝኛሃለሁና በፊትህም ክፉ ሥራ ሰርቻለሁና በአርአያህና በአምሳ ልህ የፈጠርከውን ስጋዬን በደምህ የቀደስከውን መንፈሳዊ ህይወቴን በኀጢአት አሳድፍ ያለሁና መልካም ስራ ምን ምን የለኝምና ነገር ግን ሰውን ስለመፍጠርህ እኔን ለማዳን ሰው ስለመሆንህ፣ ስለ ክቡር መስቀልህም ማኅየዊት ስለምትሆን ስለሞትህ፣ በሦስተኛው ቀን ስለመነሳትህም ጌታ ሆይ ከበደልና ከመርገም ሁሉ ከኀጢአትና ከርኩሰትም ሁሉ ታነጻኝ ዘንድ እለምንሃለሁ እማልድሃለሁም የቅድስና ህንም ይሄን ምስጢር ወይም ይሄን ቅዱስ ቁርባን በተቀበልሁ ጊዜ ለወቀሳ ለመፈራረጃ አይሆንብኝ፣ በዚህ ማረኝ ይቅርም በለኝ እንጂ። የዓለም ህይወት ሆይ በዚህ የኃጢአቴን ስሬት የነፍሴንም ህይወት ስጠኝ እንጂ በሁለት ወገን ድንግል በምትሆን በወለደችህ በመቤታችን በቅድስት ድንግል ማርያም፣ በምትወደው በመጥምቆ ዮሐንስም አማላጅነት፣ ክቡራን በሚሆኑ በመላእክትም በሰማያታትና ለበጎ ነገር በሚጋደሉ በጻድቃንም ሁሉ ከዚህም ሁሉ በላይ ስለ ቅዱስ ስምህ ስትል አሜን። ይላል ጸሎቱ። እንግዲህ ይህን አንድ ሰው ከመቁረቡ በፊት ማለት የሚገባው ነው። ይህን እያንዳንዳችሁ ቆራቢዎች ልታውቁ ይገባል፣ ልናውቅ ይገባል። አሁን እንግዲህ ይሄ ቃል ወደ እኔ ሕይወት ልትገባ የማይገባኝ ጎስቋላ ነኝ። በኃጢአት ሕይወቴን አሳድፍ ያለው መልካም ስራ ምንም ምን የለኝም። እኔ ወደ አንተ የምቀርበው ሰውን ስለ መፍጠርህ፣ ለእኔ ስትል ስለ መሞትህ፣ ስለ ተቀበልከው መከራ፣ ስለ ቸርነትህ፣ ከዚህም ሁሉ በላይ ስለ ወላዲተ አምላክ ስለ ድንግል ማርያም፣ ስለ መጥምቁ ዮሐንስ ስለ ቅዱሳን መላእክ፣ ስለ ነቢያት፣ ስለ ሐዋርያት፣ ለበጎ ነገር ሁሉ በስምህ ስለ ስምህ ስለሚጋደሉ ምርጦችህ፣ ከዚሁም ሁሉ በላይ ስለ ቅዱስ ስምህ ነው። አሁን በፊትህ ይህን ቅዱስ ቁርባን ለመቀበል የቀረብኩት ደግሞ ይህንም ስወስደው እባክህ ለመፈራረጃ ለፍርድ አታድርግብኝ፣ ለህይወት አድርግልኝ እንጂ። እንግዲህ ይሄ ቃል ካህኑ እጃቸውን ታጥበው ንጹህ የሆናችሁ ቅረቡ። ንጹህ ያልሆናችሁ ተወገዱ፣ ተመለሱ። ንጹህ ሳት ሆኑ ይህን ቅዱስ ቁርባን ብትቀበሉ በእዳችሁ መተላለፍ የለብኝም። ደግሞም ከዚህም ጋር በድፍረት ይህን ህብስት ብትወስዱ፣ ስጋውን ብትበሉ ስጋው እሳት፣ ደሙ ደመባይር ሆኖ ያቃጥላችኋል፣ ትጠፋላችሁ፣ ትጎዳላችሁ ከሚለው ቃል ጋር ተቃራኒ ነው የሚመስለው ተቃራኒ ነው የሚመስለው። ንጹህ የሆነ ይቅረብ አለ። አሁን ደግሞ ስትቀርቡ ነው የሚለው ቅዳሴው። ንጹህ አይደለንም ብላችሁ ቅረቡ ነው፣ ራሳችሁን አዋርዳችሁ ቅረቡ ነው የሚለው። ስለዚህ ካህኑ ንጹህ የሆነ ይቅረብ ሲሉ ከኃጢአት ንጹህ የሆነ ማለት አይደለም። አንድ ያን ያለፈውን ኃጢአት ላለመስራት ወስናችሁ ኃጢአታችሁን ተናዛችሁ በሌላ በኩል ይህ ህብስት ሳይለወጥ እንደተለወጠ አምናችሁ ህብስቱን ስትበሉት ያው ህብስት ነው። ጣዕሙ ስታዩት ያው ህብስት ነው። ግን በደብረ ታቦር ተራራ ራሱን ለውጦ እንዳሳየን እሱ ሳይለወጥ ጨርሶ ወደ ብርሃንነት ሳይለወጥ በስጋው እንዳለ በርቶ ተለውጦ እንዳሳየን ህብስቱ ተለውጦ ስጋው እንደሚሆን አምናችሁ ወይኑ ስታዩት ወይን ነው፣ ስትጠጡት ጣዕሙ ያው ነው። ነገር ግን የእሱ ደም እንደሆነ አምናችሁ የረከሰ ህይወቴን ያነጻኛል፣ ያደፈ ማለት ይቀድሰኛል፣ ያደፈ ህይወቴን ያነጻኛል። ወይም ያደፈ ህይወቴ በዚህ ቅዱስ ቁርባን ይነጻል። የተሰበረ ህይወቴ በዚህ ቅዱስ ቁርባን ይጠገናል። የወደቀ ህይወቴ በዚህ ቅዱስ ቁርባን በቸርነቱ ይነሳል። ከፈጣሪ ጋር የተቋረጠው ግንኙነቴ በዚህ ቅዱስ ቁርባን አንድ ይሆናል። የተወሰደብኝ የዘላለም ህይወት በዚህ ቅዱስ ቁርባን በቸርነቱ ይመለስልኛል ብላችሁ አምናችሁ አምናችሁ ነው። ከዚህም በላይ በቅተናል ብላችሁ እንዳትቀርቡ ነው። እናንት ደካሞች፣ ሸክም የከበደባችሁ ሁሉ ወደ እኔ ኑ የሚለውን ቃል እያስታወሳችሁ ትልቅ የኃጢአት ሸክም ተሸክማችሁ ወደዚህ እንደምትቀርቡ አምናችሁ ያን ሸክም እንዲያስወግድ ነውና የቅዱስ ቁርባን ህይወታችሁ እንዳደፈ አምናችሁ ነው። ሳምንቱን ሙሉ አንደበታችን ስንት ጊዜ ሰው ያነሳል? ስንት ጊዜ የሰው ስጋ ይበላል? አእምሯችን፣ ህሊናችን ስንት ጊዜ መጥፎ ነገር ያስባል? ስንት ጊዜ መጥፎ ይመኛል? እንዲያው በአጠቃላይ በየቀኑ ስንሰራው የምንውለው ነገር ኃጢአት ነው። ከመቶ ዘጠና ዘጠኝ ያ ሁሉ ሸክም ነው እና ይሄን ሁሉ ያስወግድልናል ብላችሁ አምናችሁ ነው ለማለት ነው። እና አሁን ስትቆርቡ እንዲበሉ ሲለን ራሳችሁን አዋርዱ ሲለንና ንጹሕ የሆነ ይቅረብ ሲል እንትን እንዳይልብን እንዳይጋጭብን ማለት ነው እንዳይጋጭብን፣ ንጹሕ የሆነ ሲል ንጹሕ የሆነ ማለት አይደለም ማቴዎስ ዘጠኝ ላይም የተጻፈው መድኃኒት የሚያስፈልገው ለበሽተኞች ነው። መድኃኒት ለጤነኞች አያስፈልግም። ስለዚህ የክርስቶስ አመጣጥ ወደዚህ ዓለም፣ የእሱ ሞት፣ እሱ ራሱ ሲናገር የእኔ መሞት ወይም ደግሞ የእኔ በቤተ ክርስቲያን የሚሰጠው ቸርነት ለኃጥአን ነው፣ በኃጢአት ለወደቁ ነው ነው የሚለው እና እንግዲህ ከመቁረባችን በፊት ይሄን ማለት እንደሚገባ ነው ደግሞ እግዚአብሔር መንፈስ ቅዱስን እንደዚህ የሚያስደስተው የለም። ቀዳሹ ካህንም ባዶ ነኝ ካህናቱ፣ አብረው ያሉትም፣ ዲያቆናቱም፣ ምእመናኑ የምንቀበለው ባዶዎች ነን ብለን ስንቀርብ ያን ጊዜ ነው ትልቁ ምስጢር ለእኛ የሚጠቅመን። ሌላው ግን ንጹሕ የሆነ ይቁረብ ሲል በተደጋጋሚ እንደተነገረው ወጣቶች እንደሆናችሁ እስከ ጋብቻ ጊዜያችሁ ድረስ ራሳችሁን በመንፈስ ቅዱስ ኃይል ለመጠበቅ ወስናችሁ፣ ያገባችሁ ደግሞ እሷም ሌላ እሱም ሌላ ላለ መመኘት ወስናችሁ ካቅማችሁ በላይ የሆነ ፈተና ሳይገጥማችሁ ሆን ብላችሁ ተመልሳችሁ ኃጢአትን ለመስራት ማሰብን ትታችሁ ማለት መሆኑን መዘንጋት የለብን። ሌላው ንጹህ የሆነ ንጹህ የሆነ ይቅረብ ማለት ለታይታ ለታይታ አደርጋለሁ፣ ለታይታ አቆርባለሁ ብሎ የሚቀርብ ሰው ያደፈ ነው። በጣም ደካማ ነው። በጣም የተሳሳተ ነው። ይሄ ኃጢያተኛ ነው። ንጹህ አለመሆን ነው። ለታይታ አለመሆኑን አምናችሁ፣ ይሄን ይሄን የመሳሰለውን ለማለት ነው። ከዚያ ይሄን እንዳሉ ውስጥ ያለነው ካህናት እንቆርብና ከቆረብን በኋላ ነው ማለት ምዕመናኑ፣ ቆራቢዎች ይሄን ካላችሁ በኋላ ዲያቆኑ ምን ይላል? اللي يبانت عانى وبند كل مو كريستيان اللي በፍቅረ ኢየሱስ ክርስቶስ ሰብሆ ወዘምሩ ይላል። ከውስጡ ሆኖ ቅዱስ ቁርባኑ ከመውጣቱ በፊት ምን ማለት ነው? ስለ እኛ እና መታሰቢያቸውን አድርጉ ስላሉን ስለ ክርስቲያኖች ሁሉ ጸልዩ፣ በሰላም በኢየሱስ ክርስቶስን ፍቅር አመስግኑ ዘምሩም እየተቀበላችሁ ዘምሩ ነኝ፣ እየተቀበላችሁ አመስግኑ። ለምን? ያ የምትቀበሉት ምህረት ነው። የምትቀበሉት ቸርነት ነው። የምትቀበሉት ይቅርታ ነው። የምታገኙት ደስታ ነው። ደስ ያለው ቢኖር ይዘምር፣ ያዘነ ቢኖር ይጸልይ፣ ወደ ቅዱስ ቁርባን ማይቀርብ ይጸልይ። የምትቆርቡ ግን፣ የምታስቆርቡ ግን ደስ እያላችሁ ዘምሩ ነው የሚለው። እንዲህ ሲል ዲያቆኑ ካህኑ ምን ይላል? ለጸዋይ ካግዚ ወል ቀደስከ ክፍል በጸዋይ ከዋጽን በኃይልከ። ማለት አቤቱ የጠራሃቸውን ያከበርካቸውንም በመጥራትህ አድላቸው ማለት ምህረትህን አድላቸው በኃይልህም በቸርነትህም አጽናቸው በኃይልህም አጽናቸው። ይህን ቅዱስ ቁርባን መቀበል አይችሉም ያንተን ስጋ እና ደም መሸከም የሚችልህ ህይወት እንዴት ያለ ነው? ያንተን ስጋ መውሰድ መብላት የሚችል እሳት ነው፣ ደሙም እሳት ነው። መለኮት የተዋህደው ስለሆነ ነገር ግን ኃይልን ከሰጠህ ይቻላል። ሰማይና ምድር የማይችሉን አንተን አንዲት ሴት አንዲት ፍጥረት አንዲት ድንግል ድንግል ማርያም እንድትችልህ አድርጋልና፣ ኃይልህን ሰጣታልና ልክ እንደሷ ሁሉ ኃይልህን ስጣቸው ነው የሚሉ ካኑ በፍቅርህ ጠብቃቸው የዘላለም ቢሆን የዘላለም በሚሆን መንግስትህም በክርስቶስ ኢየሱስ በዚህ ቅዱስ ቁርባን አንድ አድርጋቸው ሲሉ ካህኑ። ከዚያ በኋላ ሁላችንም ምን እንላለን? ሁላችንም ቅዱስ ቁርባኑ እየወጣ ምን እንላለን? እሱን ከማለታችን በፊት ከመጽሐፍ ቅዱስ የተወሰደ ለመሆኑ መጀመሪያ እስኪ ከመጽሐፍ ቅዱስ ያለው ላነበው። ትንቢተ ኢሳይያስ ምዕራፍ ስድስት ቁጥር ሶስት ጀምሮ እንዲህ ይላል፣ አንዱም ለአንዱ ይላል። ቅዱሳን መላእክት ናቸው በመለኮት የክብር ዙፋን ዙሪያ ሆነው የሚያመሰግኑት አንዱም ለአንዱ እየተቀባበሉ፣ ልክ ኳስ ሰዎች ሲጫወቱ እየተቀባበሉ ምንድነው? የእጅ ኳስ ነው። የመለኮትን ምስጢር እዚህ ጋር ለማወዳደር ብዬ ሳይሆን ይጂ ኳስ መሰለኝ። እንደ ወደዚያ ሲልክ፣ ያኛው ደግሞ ይመልስለታል። ሲልክ ወደ ይመልስለታል። የምድራዊ ነው፣ ወዳቂ ነው። ልክ እንደዚያ እየተቀባበሉ ነው የሚሉ ቅዱሳን መላእክት ሱራፌል፣ ኪሩቤል ምን ይላሉ? አንዱ ላንዱ ቅዱስ፣ ቅዱስ፣ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮኋል አንደኛው አንደኛው መልሶ ለአንደኛው ያኛው መልሶ ለዚያኛው እንደዚህ ይላሉ የመድረኩን መሰረት ከጮዋ ይሁ ድምፅን ተተነሳ ተናወጠ ቤቱንም ጢስ የምህረት ጢስ ሞላበት እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውም በረከሱባቸው ህዝብ መካከል በመቀመጤ አይኖቼ የሰራዊትን ጌታ ንጉሱን እግዚአብሔርን ስላዩ ጠፍቻለሁእና ወዮልኝ አልሁ ይላል ነቢዩ ኢሳይያስ። ከሱራ አፌልም አንዱ እየበረረ ወደ እኔ የመጣ፣ በእጁም ከመሰውያው በጉጠት የወሰደው ፍም ነበረ። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልህም ካንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። እግዚአብሔር እንደማያያቸው የእግዚአብሔርን ስም መጥራት እንደማይገባቸው እነሱም እግዚአብሔርን እንደማያዩ ያምኑ ነበር። ኢሳይያስ በዚህ ጊዜ ይሄን ቸርነት አየ። እሱ ግን ደነገጠ፣ ሳይገባኝ አየሁ ብሎ። ነገር ግን የእግዚአብሔር ምሕረት ራሱን ላዋረደ ለኢሳይያስ መልአኩን ላከለት። መልአኩ ወደ ኢሳይያስ ምን ይዞ ሄደ? በጉጠት ፍም ይዞ ሄደ። በጉጠት ፍም ይዞ ሄደ። በጉጠቱ የያዘውን ፍም ከኢሳይያስ ከንፈር ላይ አደረገው። የኢሳይያስን ከንፈር ለምጹን ዳሰሰው በዚያ በጉጠቱ ፍም። ተመልከቱ፣ ለምጽ ያበላሸው ከንፈር እሳት ሲጨመርበት የቱን ያህል ከባድ እንደነበረ መቼስ መገመት አያቀትም። ያውም ደግሞ መላኩ ተፈጥሮ እሳት ነው። ያ ፍም ደግሞ ከመላኩ በላይ እሳት ስለሆነ ስለሚፈጀው መላኩን በጉጠት ነው የያዘው። ስለዚህ ይህ መልአክ የሚያቆርቡን ካህናት ምሳሌ ነው የሚያቆርቡን ካህናት ምሳሌ ነው ፍሙ ስጋ ወደሙ ነው ያ ጉጠቱ እርፈ መስቀሉ ነው ደሙ እየተቀዳ የምንጠጣበት ለምፁ ኃጢአታችን ነው የኢሳያስ ከንፈሩ ነው የተዳሰሰለት ለምን በነ ኢሳያስ ዘመን እግዚአብሔር ወልድም እግዚአብሔር አብም እግዚአብሔር መንፈስ ቅዱስም በሰው ልጆች ህይወት ውስጥ ገብተው መኖር ወይም ክርስቶስ ኢየሱስ ልጆቹን ተዋህዶ የእነሱን ህይወት ቤት፣ የእነሱን ህይወት ታቦት፣ የእነሱን ህይወት ጽላት አድርጎ መጠቀም አይችልም ነበርና ለምን በአዳም ኃጢአት ምክንያት በጥንተ አብሶ የሰው ዘር የሆነ ሁሉ የአዳም ዘር የሆነ ሁሉ ህይወቱ የረከሰ ስለሆነ በውርስ ከሚወረሰው አጢአት ኢሳይያስም ሌሎችም የእሱ ቅዱሳን ተቆጣጥረው ተከላክለው ቢያድኑ የራሳቸውን አጢአት ራሳቸው ከሚሰሩት እንጂ ከአዳም ከሔዋን ከሚወርሱት ነፃ መሆን አይችሉም ነበር፣ ከንፈሩ ብቻ ነው። ነገር ግን እኛ ከንፈራችን ብቻ አይደለም፣ በላ ነው፣ ጠጣ ነው። በህይወታችን ውስጥ ተዋሃደ። ክርስቶስ ኢየሱስ ህይወታችንን ሲዋሃድ እሱ የዘላለም ህይወት በመሆኑ የዘላለም ህይወት አለን። ሲዋሃደን የእሱ ቤተ መቅደሱ ነን። የእሱ ጽላቱ ነን። የእሱ ታቦቱ ነን። የእሱ ማደሪያ ነን። የሚገርመው ተመልከቱ። እስኪ ተመልከቱ፣ እሳቱን እሳቱን ከንፈሩ ላይ ሲያደርግለት በመቁሰል ፈንታ ዳነ። ነው የመለኮትን እሳት እኛ ስንወስድ እንደ ኃጢአታችን እንደ ተንኮላችን እንደ ክፋታችን መቃጠል፣ መንደድ፣ መክሰል፣ አመድ መሆን ነበረብን። ነገር ግን ማረን። ነገር ግን በዚህ ይቅር አለን። ነገር ግን በዚህ ርኅራኄው በእኛ ላይ ሆነ። በዚህ ምሕረቱ በእኛ ላይ ሆነ። የኢሳይያስ አምላክ የእኛ አምላክ ሆነ። በኢሳይያስ በከንፈሩ ብቻ ነው በእኛ ግን በሕይወታችን ተዋህዶ እጅግ ደስ የሚያሰኝ ነው። ያን በመመልከት ያን ምሳሌ በማድረግ ነው ቆራቢያኑ እየቆረቡ ከመቁረባቸው በፊት ቅድም ያነበብኩትን ይላሉ። እየቆረቡ ቆራቢዎችም አጃቢዎች፣ አስቆራቢዎችም ምን እንላለን? ቅዱስ ቁርባኑ መውጣት ሲጀምር ሊቆርቡና እየቆረቡ ቅዱስ ቅዱስ ቅዱስ ስሉስ ዘየት ነገር አብረን ሀበን ከመን ሳእ ለ ዮእት ዘንተ ስጋ ወደመ ዘን በለ ኩነንም حبنيك بربري زي عصم ركّة كما استري بسبحاتك وأيّا إن زي قبّ زي زيّاك فك عداء

ስባትለአለም አለም ይሄን እየመላለስን የምንለው እየመላለስን የምንልበት ምክንያት እነዚያ ሱራቤል ኪሩቤል እየመላለሱ ቅዱስ፣ ቅዱስ፣ ቅዱስ ሲሉ ኢሳይያስ ስላየ እኛም የኢሳይያስን አይን አይን አድርገን ስላየን ነው። ቅዱስ፣ ቅዱስ እያለ ያመሰግኑት ለም በምንድን ነው? በዚያ በፍሙ ምክንያት ኢሳይያስን ይቅር ስላለው እኛም ቅዱስ ቅዱስ ምንልን በስምዳት በፍሙ በተመሰለ በዚህ ስጋውና ወደሙ ይቅር ስላለን የሚቆርቡትንም ይቅር ሲሉ በእምነት ስለምናይ ልክ እንደነሱ ቆራቢዎች ቆርበው እስኪያበቁ ድረስ ቅዱስ ቅዱስ እያልን እናዜማለን። ታዲያ ምንድን ነው የሚለው ኢሳይያስ ስድስት ላይ ከእነሱ የዜማ ድምፅ ቅዱስ ቅዱስ ሲሉ ከእነሱ ጩኸት የተነሳ ምድርና ሰማይ ይናወጡ ነበር ይላል። እና በዚህ ጊዜ ስናዜም ሁላችንም ሞቅ አድርገን ልናዜም ይገባል። እንዲያውም አባቶቻችንማ በቅዳሴው ላይ የጻፉልን ምን ብለው ነው? በዚህ ጊዜ መዝሙር መቶ ሀምሳን እየመላለሳችሁ አብራችሁ ከዚህ ቅዱስ ቅዱስ ጋር ዘምሩት ይላል። መዝሙር መቶ ሀምሳን መዝሙር መቶ ሀምሳ ምንድን ነው የሚለው? እግዚአብሔርን አመስግኑት ሀሌሉያ ሁነ ይጀምርና አመስግኑት በምንድን ነው የምታመሰግኑት? በከበሮ፣ በጸናጽል፣ በማሲንቆ፣ በበገና፣ በእምቢልታ አውታር ባለው እንዚላ እንዚራ በመለኮት እስትንፋስ ያለው ሁሉ እስትንፋስ ባለው ነገር ሁሉ ድምፅ በሚሰጡሉ አመስግኑት። ኩ የእሱ ምህረት ፈሰሰ፣ የእሱ ምህረት በልጆች ላይ ሆነ አመስግኑት ነው እና ስለዚህ በዚህ ሰዓት ደስ እያለን የምንቆርበውም የማንቆርበውም ይህን ቅዱስ ቅዱስ ዜማ ልናዜመው ይገባል። ምን ማለት ነው ትርጉሙ? ትርጉሙ ምን ማለት ነው? አሁን ያዜም ነው የማይነገር ምስጢሩ ይሄ ነው የማይባል ቅዱስ ቅዱስ ቅዱስ ሶስት የምትሆን ይህን ስጋና ደም ህይወት ሊሆነኝ ሳይፈረድብኝ ይቀበል ዘንድ ስጠኝ። በጌትነትህ እንድገለጽ በጌትነትህ በጌትነትህ እንድገለጽ በጌትነትህ እንድገለጽ ማለት በፊት ልጅ ሁኜ እንድገኝ ማለት ነው፣ ስትመጣ ማለት ነው። በጌትነትህ እንድገለጽ ደስ የሚያሰኝህን ፍሬ እሰራ ዘንድ ስጠኝ፣ ያንተንም ፈቃድ እየሰራሁ እኖርልህ ዘንድ እኖር ዘንድ እኮ አይደለም የሚለው። የአንተንም ፈቃድ እየሠራሁ እኖርልህ ዘንድ። ቅዱስ ጳውሎስ ሮሚ 14 ላይ ምን ይላል? እመን ይሃ የሆነ ወእመን ይሞትነ ለእግዚአብሔር ንነ። እኛ ብንኖርም ብንሞትም የእግዚአብሔር ነን። ለእግዚአብሔር ነው የምንኖረው። ስለዚህ ምንድን ነው ያለው? በጌትነት እንድገለጽ፣ ደስ የሚያሰኝህንም ፍሬ እሰራ ዘንድ ስጠኝ፣ የአንተንም ፈቃድ እየሠራሁ እኖርልህ ዘንድ ነው በሞቱ የገዛን የሚወድን ልጆቹ ስለሆን እንወርልህ ዘንድ በማመን አባት ብዬ እጠራለሁ። በማመን አባት ብዬ እጠራሃለሁ። መንግስትህንም እጠራለሁ። አቤቱ ስምህ በእኛ ላይ ይመስገን። ምስጉን ክቡር የምትሆን ኃያል አንተንህና ነህና ለአንተ ክብር ይገባሃል ለዘላለሙ እስመ ሃያል አንተ እቁት ወክቡር ወለከ ስብሀት ለአለም አለም። አቤቱ ስምህ በእኛ ላይ ይመስገን። ምስጉን ክቡር የምትሆን ሀያል አንተ ነህና ለአንተ ክብር ይገባል። ሀያል አንተ ነህና ዓለማትን ካለመኖር መኖር ወደ መኖር አምጥተህ የፈጠር ሀያለ አንተ ንህና የዓለምን ሀያላን የምታንበረክብ የምታንበረክግ ሀያለ አንተ ንህና ሀያል ዲያብሎስን የምትመታ ሀያለ አንተ ንህና ሞትን የምታሸነፍ ሀያለ አንተ ነህና መቃብርን ድል የምታደርግ ሀያለ አንተ ብቻ ነህ። በዚህ ምድር ማንም ሀያል የለም። ስለዚህ እይት መካ ሀያል በሀይሉ በዚህ ምድር ኃይለኛ ነኝ ብሎ ኃያል ሰው አይመካ። ኃይል የእግዚአብሔር ነው። አሜሪካ ኃይል አለኝ ብሎ ሊመካ አይገባም። አሜሪካ ኃይል አለኝ ብሎ ሊመካ ከፈለገ ኃይሉን ከእግዚአብሔር ክንድ እጅ ከእግዚአብሔር ክንድ በታች ማድረግ ይኖርበታል። ኃያላን ነን የሚሉ እንደዚሁ፣ አዋቂዎች ነን የሚሉ እንደዚሁ፣ ብዙ ሰራዊት አለን የሚሉ እንደዚሁ፣ በአጠቃላይ የሚመኩበት ትምክህት ያላቸው ሁሉ ከሱ በታች ኃያል እግዚአብሔር ብቻ ነው አለማትን የሚያሳልፍ ከዋክብትን የሚቆጥር በየስማቸው የሚጠራ አመድ የሆነን ዱቄት የሆነን ለዘመናት በሚሊዮን በሚሊዮን የሚሆን አናውቅም በሎ የነበረውን ሰው እንደገና በመለኮታዊ ቃሉ ድምፁ የሚመልስ የሚሳነው ነገር የሌለ እሱ፣ አንተ ብቻ ነህ። አንተ ብቻ ነህ ኃያል ከምሕረትም ጋር ኃያልነትህ ድንቅ ነው ነው እያልን የምንቆየው እና በእውነት ቅዳሴ ከመላእክት ጋር እኮ ሆኖ መነጋገር ነው። ከመላእክት ጋር ከገነት ማለት ከገነት መውጣት ከበደል በፊት ከመላእክት ጋር ሆነን አብረን እናመሰግን እንደነበረው ማመስገን እኮ ማለት ነው። ሶስተኛው ሶስተኛውን ይሄን ነው እንግዲህ የጠቀስ ነው። ቅድም አራተኛው ምን መሆኑ ነው እንግዲህ ናአኩቶ ለእግዚአብሔር ይህን ኃያል አምላክ ይህን መሃሪ አምላክ ይህን ይቅር ባይ አምላክ ይህን ርኅሩ ይህን ድንቅ አባት ይህን ድንቅ እናት ይህን ድንቅ አዛኝ ባህርዩ የሰው ልጆችን የመውደድ ባህርይ የሆነ እሱን እናመስግነው ነው የሚለው ዲያቆኑ እንዲህ እያለ ለእግዚአብሔር ቅድሳት ሆነ ሆነስያነ ከመለይ ወተነ بስ ይكن ن فውሰ አበየ አምላክነ ምንድነው ያለው ዲያቆኑ ስጋውን ደሙን ተቀበል እስቲ እግዚአብሔርን እናመስግን ነግሉ ስጋውን ደሙን ተቀበል እግዚአብሔርን እናመስግነዋለን ለነብሳችን አኗኗር መድኃኒት ይሆን ዘንድ የተቀበልን እኛ አምላካችንን እግዚአብሔርን እያመሰገን እንነምናለን አደራ ምንላለን ይሄው እንግዲህ ሸክማቸው የከበደ ሁሉ ወደ እኔ ኑ ብሏል ይኸው ሸክማችንን ይዘን መጥተናል አደራ ህይወታችንን አደራ መውጣት መግባታችንን ሁሉ ነገር በአንተ እጅ ስለሆነ ሁሉንም ነገር ስለምትችል አደራ ሁሉን ሰጥተናል እንግዲህ ለአንተ ነው የሚለው ህይወትን የሰጠ ሰው ህይወቱን ለፈጣሪው አደራ ከሰጠ ቤቱን ለእግዚአብሔር አደራ ሰጥቷል ማለት ነው ዘበኛም ያስፈልገው ለስሙ ካልሆነ ወቀት ውሻ ማስፈልገው መከላከያ ለስሙ ካልሆነ በቀር መላእክቱ ስለሚጠብቁ መለኮታዊ ኃይል ስለሚጠብቅልን ጤንነቱን፣ ቤተሰቡን፣ አገሩን፣ ዓለምን በአጠቃላይ ሁሉን ነገር ለሱ አደራ መስጠትን የመሰለ ነገር የለም። ለሰው አደራ ብንሰጥ አደራ የተቀበለው ክፍል ላይኖር ይችላል። ነገር ግን ሁሉን ነገር አደራ መስጠት ለዘላለሙ ሞት የማይስማማውን ሁሉን ቻይ የሆነውን እግዚአብሔር ነው እና አደራ እንላለን። የሚለው ህይወታችንን በተለይ ከዚያ ካህኑ ምን ይላል ምን ይላሉ? ስብሀተ ወይም ስብሀተ እግዚአብሔር ይነግር አፉየ ወኩሉ ዘስጋ ይባርክ ለስሙ ቅዱስ ለዓለም ወላለም ዓለም ምን አሉ ካህኑ? አንደበቴ አንደ በቴ የእግዚአብሔርን ምስጋና ይናገራል የስጋ ፍጥረትም ሁሉ ቅዱስ የሚሆን ስሙን ያመሰግናል ለዘላለም። ወራ ዮሐንስን ብታነቡ ብናነብ ፍጥረት የሆነ ሁሉ ክብርን ተሞልተሃል። ኃይልህ የባህርህ ነው። ገናናነትህ፣ ኃያልነትህ በፍጥረት ሁሉ የታወቀ ነው። ደግሞም በበጉደም ዓለምን ዋጀህ የሰው ልጆችን ለራስ አደረክ እያሉ ፍጥረታት ሁሉ በሰማይና በምድር ያሉ ሲያመሰግኑ ሰማሁ ነው የሚለው ከለምጹ ላይ ባደረገለት ባስነካለት ጊዜና ሲድን ምንድነው የሆነው እግዚአብሔር ኢሳይያስን ላከው ምን እንዲያደርግ ህዝቡን እንዲያስተምር? ምን እንዲያደርግ ህዝቡ በንስሐ እንዲመለሱ እንዲመክር ምን እንዲያደርግ እንዲዘምር ምን እንዲያደርግ በአደባባይ ሲያመሰግነው ህዝቡ ሰምተው አሜን እንዲሉ ስለዚህ ስጋህን ከበላሁ ደምህን ከጠጣሁ ከቀደስኩ ከቆረብኩ ካስቆረብ ከዚህ የበለጠ ጸጋ እግዚአብሔር ምን አለ። አሁን ገና ደፍሬ ስምህን አመሰግናለሁ፣ ቃልህን እናገራለሁ፣ እመሰክራለሁ፣ አስተምራለሁ። እኔ ብቻ አይደለሁም፣ ፍጥረት ሁሉ ያንተን ስም ያመሰግናል ሲሉ ታዲያ እኮ የእሱን ስም ማመስገን የሚችሉ ቅዱሳን ናቸው፣ ስሙ ቅዱስ ስለሆነ እና እኛም እንግዲህ አብረን ማመስገን አለብን ይላሉ። ምዕመና ነው ሊሉ ነው አብረን ማመስገን አለብን። ስናመሰግን ግን ከፈተና ሲዘውረን ነው፣ ውስጥ አመንሱት ምንድነው ያላችሁት እናንተ ወይም ምእመናኑ ወይም ደግሞ ተሰጦን የሚቀበሉት ስንቀበል በሰማይ ያለህ አባታችን ሆይ አቤቱ ወደ ፈተና አታግባል ይህች ዓለም የፈተና ወጥመድ ስለሆነች ምን ሄድበት ሁሉ የፈተና መንገድ ስለሆነ ምንናገረው ቃል ሁሉ ፈተናን ስለሚያመጣ በአጠቃላይ ወደ ፈተና አታግባል ነው፣ ወደ ፈተና አታግባል ተደፋፍረን ተቀብለነውም ከሆነ የቅዱስ ቁርባን ይቅርበለን፣ ደግሞም አንተን አስቀይመንህ አንተ ተለይተን ወደ ፈተና እንዳንገባ ማረን ይቅርበለን ሲሉ ምእመናን ወይም ስትል ወይም ስንል ሁላችንም። ከዚያ ዲያቆኑ ምን ይላል? ተመጦ ሥጋው ቅዱስ ወይም ደሞክ ለክርስቶስ ነው አይደል? ምንድነው ያለው? ከክርስቶስ ከቅዱስ ሥጋውና ከክቡር ደሞም ተቀበልን ደስ ይበለን ነው። ተቀበልን ደስ ይበለን። ስለዚህ ወደዚህ ቤተ ክርስቲያን ምንመጣ ሁሉ እባካችሁ ሁልጊዜ መመላለስ ብቻ እንዳይሆን ስናመሰግነው ስናዜመው ዜማውን ተሰጠውን ስንቀበለው ያም ራሱ ቅዱስ ቁርባን ስለሆነ ከቅዱስ ቁርባን ሸሽተን አንሩን አንኑር። ዜማውን ስናዜመው ከተቀበልነው ጋር የሆነ እንደሆን ያለው ደስታ፣ ዜማውን ስናዜመው ባዶውን ሳንቀበል ሲሆን ትንሽ ለሕሊናችን ደስ የማያሰኝ ነገር የሚፈጠር ይመስለኛል። እናንተን ሆኜ ሳይሆን ከዚያ ዲያቆኑ እንዲ ሲል አሁንም፣ ካሁኑ፣ ያው ደግሞ ስብሐተ እግዚአብሔር ይነግር አፉየ አንደበቴ የእግዚአብሔርን መስጋና ይናገራል፣ የስጋ ፍጥረትም ሁሉ ቅዱስ የሚሆን ስሙን ያመሰግናል ለዘላለሙ ሲል ሲሉ ያው እናንተም እንግዲህ አቡነ ዘበሰማያት፣ ኢታብአነ ውስጥ መንሱት የሚለውን ታዜማላችሁ ማለት ነው። ከዚያ ዲያቆኑ የመጨረሻውን ያዜማ ወና አቁ ቶ ምን አለ? ክብርት ቅድስት የምትሆን ምስጢርን እንቀበል ዘንድ ክብርት ቅድስት የምትሆን ምስጢርን እንቀበል ዘንድ ልናመሰግነው ይገባል ማለት ሳይገባን ነውና ያን የተቀበልነው፣ ሳይገባን ነውና ያን የምንቀበለው ልናመሰግነው ይገባል። ለምንድን ነው የምናመሰግነው? ይቅርህ ስላለን ስለ ማረን በደላችን እዳችን ስለ ተወልን። እስኪ ቤት የገዛችሁ የሰላሳ የአርባ ዓመት የሀያ የአስራ አምስት ዓመት ሞርጌጅ ያለባችሁ ወለዱ ብዙ የሆነ ባለቤቱ ቢምራችሁ ያን እዳ ቢተውላችሁ፣ ምንድን ነው የምታደርጉለት? ያን ሰው ምንድን ነው የምናደርገው? ያን ሰው እንደሚገባው ማመስገን ነው። እዳን ይቅር ሲል አንድ ሰው እንዴት ያስመሰግናል። እና አሁን እዳችን እኮ ነው። በዚህ ጊዜ እንከፍለዋለን የማንለውን እዳ እኮ ነው በየጊዜው የሚተውልን። እና ይህን ምስጢር ስንቀበል እዳችን ስለሆነ ይቅር ያለልን እናመስግነው ነው። ያለው ዲያቆኑ ያው ከዚያ አሁን ዘበሰ ሰማያትም ካህኑ የሚሉትም እንደቀጠለ ይሆናል። ከዚያ ከዚያ እንግዲህ ወደ አምስተኛው ነው የምንሄደው። ሄደው አምስተኛው ምንድነው የተባባል ነው አድንኑ አረስቲክሙ። አሁን እንግዲህ ምስጢረ ቅድስተ ወክብርተን የመጨረሻውን ካዜመ በኋላ ያው ተጸልዮ ተመስግኖ አቡነ ዘበሰማያት ከተባለ በኋላ እንገባለን እኛ ወደ ውስጥ። ከዚያ መዘምራኑ ይቀጥላሉ። ከዚያ በኋላ ፕሮግራሙ ማለት የመዝሙሩም የምኑም የሚሆነው ነገር ሁሉ ክንውን እዚህ ካለቀ በኋላ ሰርሆተ ሕዝብ ከመሆን ወይም እናንተ ከመሄዳችሁ ከመመለሳችሁ በፊት ወደ የቤታችሁ የቀረን ነገር አለ። እሱ ምንድን ነው? አድንኑ አረስ ክሙ ቅድመ እግዚአብሔር አምላክነ በደገብሩ ካህን ከመባረክሙ ወይም አድንኖ አረሲክሙ ቅድመ እግዚአብሔር አምላክነ በደገብሮ ካህን ከመይባርከነ ሲሊያቆኑ ምንድን ነው የምትሉና አሜን። እግዚአብሔር ይባርከነ ምንድን ነው ያለ ዲያቆኑ። እኛም ያል ነው፣ በአምላካችን በእግዚአብሔር ፊት ራሳችሁን ዝቅ ዝቅ አድርጉ አገልጋዩ በሚሆን በካህኑ እጅ ይባርካችሁ ዘንድ አገልጋዩ በሚሆን በካህኑ እጅ ባርካችሁ ዘንድ ራሳችሁን ዝቅ ዝቅ አድርጉ። ራሳችሁን ዝቅ ዝቅ አድርጉ ሲል ይህነ ስጋውን ብቻ ማለት ነው። በተደጋጋሚ እንደ ተማር ነው። ራሳችሁን ዝቅ ዝቅ አድርጉ ማለት ራሳችሁን አዋርዱ። ሕይወታችን የተረገመ በየቀኑ አንተን የሚያስቀይም አንተን የሚያሳዝም ምን ስራው ስራ የተቀደሰውን ህይወታችን የሚያረክስ የሚያሳድፍ ነውና እባክህ ባርከን። አንተ ከባረከን ያ ሁሉ ይቀራል ነው። ስለዚህ እራሳችሁን ዝቅ ዝቅ አድርጉ። ከዚህም ጋር ደግሞ ከዚያ ከ ከሚባርካችሁ ወይም ደግሞ እግዚአብሔር በሱ ሆኖ በረከቱን አስተላልፎ ከሚባርካችሁ ካህን አባት በታች ራሳችሁን ዝቅ አድርጉ ጠርቶታል። ሰንጣራም ይሁን ሰባራም ይሁን ጎስቋላም ይሁን የሆነውን ይሁን እግዚአብሔር እናንተን እንዲያገለግል ጠርቶታል። እግዚአብሔር መንፈስ ቅዱስ በሱ ሆኖ ሊባርካችሁ ፈቃዱ ሆኗልና በሱ በኩል በረከቱ ይተላለፍልናል ብላችሁ እመኑ። ራሳችሁን ከሱ በታች ዝቅ አድርጉ። ካህኑም ብቻ አይደለም። ወደ ፊልጵስዩስ ሰዎች ምዕራፍ ሁለት ውስጥ ምንድን ነው የሚለን? ወንድሞች ሆይ ይላል፣ አንድ ምስጢር ልንገራችሁ። እግዚአብሔር መንፈስ ቅዱስ በሕይወታችሁ ውስጥ ሥራ መስራቱ የሚታወቀው አንዳችሁ ከአንዳችሁ በታች መሆናችሁን ታምናላችሁ። ስለዚህ ማንኛውም ሰው እሱ ከባልንጀራው በታች እንደሆነ ይመን፣ ከባልንጀራው በታች እንደሆነ ይመር ይመን። ያ ማለት ምንድን ነው? ከባልንጀራው በታች እሱ ዝቅ ያለ እንደሆነ ባል እንደሆነ ከሚስት ዝቅ ያለ እንደሆነ ከሚስት ዝቅ ያለ እንደሆነ እግዚአብሔርን በመቅረብ በጸሎት በመንፈሳዊ እንቅስቃሴ በቤታቸውም እንቅስቃሴ ቢሆን በማንኛውም አገልግሎት ከሚስቱ እሱ ያነሰ እንደሆነ ይቁጠር። እውነትም ኢትዮጵያውያን ወንዶች ከሚስቶቻችሁ እንደ ቃሉ ብቻ ሳይሆን እንደምናየውም ራሳችሁን ዝቅ ልታደርጉ ይገባል፣ ማለት ይቻላል። ለምን? አሁን በደርግ ጊዜ ወንዶቹ አብዛኞቹ፣ ያው በተለይ አዲስ አበባ ናት መቼም ኢትዮጵያ የምትባለው እና ክፍለ ሀገሮች ናቸው። በዚህ አካባቢ የነበሩ ወንዶች ያው የመንግስት ሰራተኞች ስለሆኑ፣ ያው እንግዲህ እድገቱም፣ ስልጣኑ፣ ምኑም ስለሚታያቸው እግዚአብሔርን ሲሸሹ፣ በአደባባይ ስሙን ለመጥራት ሲያፍሩ፣ አንዳንድ ጊዜም ተደብቀው የሚሄዱ ካሉ እንደ ንብ አስፋሪ ተከናንበው ወይም ደግሞ ጨለማ ለብሰው እንደ ኒቆዲሞስ። በዚያን ዘመን እናቶች ነበሩ። በዚያን ዘመን ሚስቶቻቸው ነበሩ፣ ቤተ ክርስቲያንን ቀጥ አድርገው የያዙ፣ ገዳማቱን ቀጥ አድርገው የያዙ የተጎሳቆሉ አብያተ ክርስቲያናትን ገንዘብ እየሰበሰቡ በማሳደስ ማለት እጣን፣ ጧፍ የሌላቸውን ማስቀደሻ የሌላቸውን በመርዳት ነው። ምን ብዬ ልናገረው? እነሱ ነበሩ ባልየው እንዳታስጨርሽኝ፣ እንዳታሳስርኝ፣ ልጄን ክርስትና አስነሳለሁ ብለሽ ሲል ሚስት ተደብቃ ሄዳ ነበር። ገጠር አዲስ አበባ እንደሆነ ያለ እሱ ሳያይ ዘመዶችን ልጠይቅ ብላ ሄዳ፣ ተደብቃ ሄዳ ክርስትና አስነስታ የመጣች ሴት ነው ያውቃል። እንደዚህ ነበሩ። ስለዚህ ይገባል፣ እራሳቸውን ከሚስቶቻቸው በታች ዝቅ ሊያደርጉ ይገባል። አምጠውም የሚወልዱ እነሱ ናቸው። ብዙውን ጊዜ ልጅን በማሳደግ ከፍተኛው ኃላፊነት ያለህ እነሱ ላይ ነው። ስለዚህ ከሚስቶቻቸው በታች ራሳቸው ዝቅ ሊያደርጉ ይገባል። ልክ አሜሪካን እንደምናየው ማለት ነው። አሜሪካን እሷ ኩሽና ቤት ስትገባ፣ እሱም ቀድሞ ነው የሚገባ። እኛ ሀገር እንዲ ያለ የለም። ሁሉም ራሱን ከሚስቱ በላይ ከፍ ማድረግ ነው የሚፈልገው። እንግዲህ ባህሉ ሊሆን ይችላል እና ዋናው ነገር ሚስትም ደግሞ ከባሏ በታች እንደዚሁ ከባሏ በታች በጸሎትም ወደ ቤተክርስቲያን በመገስገስ ነው በመንፈሳዊ እንቅስቃሴ ሁሉ ከሱ ምን ይደርሳል እንድትል። ቃቀበቱን ወጥቶ ቁልቁለቱን ወርዶ መሬቱን አርሶ አርሞ አጭዶ ከምሮ አበራይቶ የሚያመጣልኝ ገበያ ሄዶ የሚያስፈልገውን ነገር እሱ እኮ ነው። እሱ ባይኖር ምን ዋጋ አለኝ እኔ። በአጠቃላይ ከባሏ በታች ከዚህ ሁሉም ደግሞ ስለሚቀበሉ እንግዲህ እንጃ የገጠሩን ነው ማወራው እና ያሞነይ ግን ምስጢሩ ምንድን ነው? በዓለም ይበለጥ ከሚስቱ በማንኛውም ሚስትም ትብለጥ ከባላ በማንኛውም፣ ዋናው ምንድን ነው? እግዚአብሔር መንፈስ ቅዱስ የሚፈልገው ያን የበለጠችበትን ነገር ትርሳው፣ ባዶ መሆኑ አንተ እወቅ። ያ የበለጠበትን ከሚስቱ የበለጠበትን እውቀትም እንደሆን ብርም እንደሆን ጉልበትም እንደሆን ውበትም እንደሆን ወገንም እንደሆን ምንም ይሁን ይርሳው፣ ባዶነቱን ከእሷ በታች ባዶነትን አውቆ ራሱን ከእሷ በታች ቄስም፣ ጳጳስም፣ ፓትሪያሪክም ቢሆን እንደዚሁ ፓትርያሪክም ቢሆን ጳጳስም ቢሆን ራሱን ከምዕመናን በታች ያዋርድ፣ ራሱን ከምዕመናን በታች ያዋርድ። ልጆች እነዚህ ምንም ኃላፊነት የሌላቸው ድንቅ ስራህን ሲሰሩ ኃላፊነት ተሰምታቸው አንተን ሲያከብሩ እንቅልፍ ሲያጡ ሲተጉ እኔ የምንሰራው ኃላፊነትን ኃላፊነትን የወሰድኩትን የምንሰራው በአጠቃላይ ከምዕመናት በታች ራሳቸውን ዝቅ ያድርጉ። ራሳቸውን ዝቅ ካደረጉ ምን ማለት ምን ማለት አለባቸው? ፓትርያሪክም ይሆኑ ጳጳስም ይሆኑ ወይም ደግሞ እንትን አለቃም ይሆኑ ቄስ፣ መነኩስ የሚሆን ዲያቆን ከምዕመናን ጋር ተነጋግረው ሊለያዩ ሲሉ በጸሎትህ አስበኝ፣ በጸሎትሽ አስቤኝ ማለት ይኖርበታል። አንድ ፓትሪያርክ በጸሎታችሁ አስቡኝ፣ ጸልዩልኝ፣ ስለ እኔ ማልዱ፣ ስለ እኔ አልቀሱ ብሎ ራሱን አዋርዶ ሊናገር ይገባዋል። ስለ ስላልተለመደ እንጂ ራሳቸውን አስታበዩ ማለት አይደለም። ግን ሊለመድ ይገባዋል። ማንም ከቅዱስ ጳውሎስ መብለጥ የሚችል የለም በዚህ ምድር። ለኤፌሶን ክርስቲያኖች ቅዱስ ጳውሎስ ምን ይላል? አገልግሎቴ የተቃና እንዲሆን አንደበቴን የተሳለ ሰይፍ እንዲያደርገው ስለ እኔ ጸልዩ ይላል። ስለ እኔ እንቅልፍ አጥታችሁ አልቅሱ፣ ጸልዩ ይላል። ከመንፈስ ቅዱስ ጋር እኮ የሚነጋገር ሰው ነው። ከክርስቶስ ጋር ቃል በቃል የሚነጋገር ሰው ከአሕዛብ የተመለሱትን ደካሞች አደራችሁን አትርሱኝ ይል ነበር። ጳጳሳትም መነኮሳትም ቀሳውስትም ዲያቆናትም ራሳችን ከምእመናን በታች ዝቅ ልናደርግ ይገባል። ራሳችሁን ዝቅ ዝቅ አድርጉ አድንኑ አርእስቲክሙ፣ ራሳችሁን ዝቅ ዝቅ አድርጉ ሲል እንደው ዝም ብሎ ዝናም እንዳጣ ተክል እንደዚህ አንገትን ማዘንበል ብቻ አይደለም። ከልብ ነው ከልብ ነው አንዳችን ከአንዳችን በታች ራስን ዝቅ ማድረግ ወይም ደግሞ መሪዎች እንደ ሙሴ እንደ ዳዊት እንደ ሌሎችም ያሉ ደጋግ መሪዎች ሕዝባቸውን ጸልዩልን እንዲሉ ያስፈልጋል። ሕዝባቸውን አትርሱን እንዲሉ ያስፈልጋል። ወይም አዋቂዎች ምሁራን፣ አዋቂዎች ምሁራን እውቀት ብዙ ጊዜ የበለስ ፍሬ ስለሆነ ብዙ ጊዜ ራቁት ስለሚያስቀር የሥጋ እውቀት ምርምር ከጸጋ እግዚአብሔር ስለሚለይ ለሌሎች ወገኖቻቸውም እንዲጠቅም እንጂ እነሱንም ሌላውንም እንዳይጎዳ ስለ እውቀታቸው ራሳቸውን ዝቅ ማድረግ እንደሚገባቸው እና በዚህ ደቂቃ ውስጥ በአጠቃላይ እያንዳንዳችን ከዚያ አባት በታች እያንዳንዳችን ካጠገባችን ካለው ሰው በታች ራሳችን ዝቅ ማድረግ እንዳለብን ለመናገር ነው። አድንኑ እርስ አርእስቲክሙ። ከዚያ እንግዲህ ካህኑ ራሳቸውን ዝቅ ዝቅ ካደረጉ በኋላ አሁን እስካል ነው ጭምር ምን ይላሉ? ካህኑ እስከ ዘላለሙ ማለት እጃቸውን እንደዚህ አጣምረው ኦ እግዚኦ፣ አድህን ህዝበከ ወባረክ ርስተከ ሶስት ጊዜ ይላሉ። ኦ እግዚኦ፣ አድህን ህዝበከ ወባረክ ርስተከ፣ ኦ እግዚኦ፣ አድህን ህዝበከ ወባረክ ርስተከ። አቤቱ ህዝብህን አድን፣ ርስትህን እንባርክ። እጃቸውን አጣምረው ነው የሚለው ቅዳሴ አቤቱ ሕዝብህን አድን ከክፉ ነገር ርስትህንም ባርክ ማለት በደም የገዛውን መንጋም ባርከው። እጃቸውን ለምንድን ነው እንደዚህ የሚያጣምሩት ካህኑ? ለምንድን ነው ቅዳሴው ላይ የተጻፈው? ንጹህ የሆነ ይቅረብ፣ ንጹህ ያልሆነ አይቅረብ ሲሉ እጃቸውን ይታጠባሉ። ከዚያ በኋላ መስቀል መንካት የለባቸውም በእጃቸው፣ ክልክል ነው በቅዳሴው መሰረት መስቀል መያዝ ክልክል ስለሆነ በእጃቸው ነው የሚያመሳቅሉበት። ምክንያት ጌታ የተሰቀለበትን መስቀል ምልክቱን ለመስራት ነው የሚያመሳቅሉበት። ምክንያት ቄሱም ሲያሳልሙ በመስቀል ማሳለም የለባቸውም የቀደሱት ያ ሥጋ ወደሙን የፈተተው እጃቸውን። እዚህ ሀገር ለምን እንደሆነ አላውቅም። እዚህ ስንመጣ በመስቀል ነው ምትሳለሙ። ጥሩ ነው። ዞሮ ዞሮ በየትኛውም እግዚአብሔር መንፈስ ቅዱስ የልብ ነ የሚያየው በሀገራችን ግን ከቅዳሴ በኋላ አንድ የቀደሰ አባት እጁን ነው መንካት ስለማይችል ከሥጋ ወደሙ የበለጠ ነገር ስለሌለ፣ ይሄ በእጃችን ምን ይዘው መስቀል ከሥጋ ወደሙ አይበልጥም? ወይም ደግሞ እጁ ራሱ ያ የፈተተበት ከዚህ በላይ ነው። እጁ ነው የሚያገለግለው። ስለዚህ ለዚህ ነው። ለመሆኑ እጅን አመሳቅሎ እንደዚህ ማለት እና ከዚያ በኋላ መባረክ ከየት መጣ፣ መጽሐፍ ቅዱሳዊ መሰረቱ ምንድን ነው የሚለውን እናየዋለን ግን፣ ንባቡን መጀመሪያ ላነበው። እጃቸውን እንዳመሳቀሉ እስከ ዘላለሙ ጠብቃቸው ከፍ ከፍ ማድረጋቸው በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሞ የዋጅሃት ቤዛም የሆንካት ቅዱስ ቤተ ክርስቲያንህንም ጠብቃት ንጹሕ ለንጹህ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት ናትና በዚህ ቅድስት ቤተ ክርስቲያን መጠታችሁ ተሰብስባችሁ የጸለያችሁ የጌታችንን የኢየሱስ ክርስቶስን ቅዱስ ስጋውን የበላችሁ ክቡር ደሙንም የጠጣችሁ፣ በማወቅ ወይም ባለመወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ስጋ መለኮት ስለሚባል ስጋው የህግና የስርዓት ደም ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ስጋ በድንጋሌ ህሊናም ህትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ ለዘላለሙ ማሜን እግዚኦ ማረነ ክርስቶስ 12 ጊዜ እንበል ይላሉ። እግዚኦ ማረነ ክርስቶስ አስራ ሁለት ጊዜ አስራ ሁለት ጊዜ የምንልበት ምክንያት ረስታችሁት ከሆነ አንድ አስራ ሁለት ሰዓት ሙሉ የምንሰራውን ኃጢያት ይቅር በለን ማለት አስራ ሁለት ሰዓት ሙሉ እንደገና በእንተ ማርያም የምንልበት ምክንያት ደግሞ ሌሊቱን አስራ ሁለት ሰዓት ተኝተንም ቢሆን በህልማችን ደግ ነገር ቋረ የምናስበው ቀን የምናስበውን ስለሆነ የሚያንጸባርቀው አይምሯችን ወይ ስንገል ወይ ስንጨፍር ወይ ስናመነዝር ወይም ደግሞ ባስስ መሰክር ወይም አንዱን በተንኮል ከስራ ስናሳደው ስልጣን ካለን አንዱን አንዱን ስንከስባን ባጠቃላይ ስንቃዥ ነው የምናድረው። ከተንኮላችን የተነሳ ወይ ተራራ ሲናድብን ወይ ውሃው ስንገባ ወይ ሳቶ ስንገባ እንደዚያ ያን በብዛት ስንቃዥ ነው የምናድረው። የኃጢአት ምልክት ስለሆነ እና ያም የኃጢአት ምልክት ስለሆነ አስራ ሁለቱን ሰዓትም ሌሊቱን ማለት ነው። እንበድላለን በህልም የሚሆን እና ስለ ወላዲ ታምላ ስለ ድንግል ማርያም ብለህ ይቅርበልን ለማለት ነው። አስራ ሁለት ጊዜ እንደገና በይንተ ማርያም የምንለው አስራ ሁለት እና አስራ ሁለት ሀያ አራት አንድ ቀን ማለት ነው። ሌላው አስራ ሁለት ጊዜ እግዚኦ ማረን የምንልበት ምክንያት ሁልጊዜ እኛን ይቅር የሚለን ስለ ቅዱስ ስሙ እንደሆነ ነግሮናል። ስለ ቅዱስ ስሙ ከሁሉም በላይ ስለ ቅዱስ ስሙ። ለዚህ ነው አባቶቻችን ሲጸልዩ ስለ ቅዱስ ስምህ ስትል ሚል በይንተ ቅዱስ ስምህ ከ- ስለ ቅዱስ ስምህ ስለ ቅዱስ ስሙ ሲል ይቅር እንደሚል እኛን ተጽፏል፣ ተነግሮልናል። እንግዲህ አባቶቻችን ደግሞ እንደው ዝም ብለን በጅምላ ስለ ቅዱስ ስምህ ይቅር በለን ማለት ብቻ አይደለም። ስለ ስምህ ስለ እያንዳንዷ ፊደል ብለ ይቅር በለን ለማለት አስራ ሁለት ጊዜ ጊዜው መሐረነ ክርስቶስ እንላለን። ስለ ስምህ ስለ እያንዳንዷ ፊደል ማለት እስኪ እንቁጠር። ስለ ስምህ ማለት ስሙ አብ ወልድ መንፈስ ቅዱስ የሚለው ነው። አብ ወልድ መንፈስ ቅዱስ የሚለውን ስም ስንቆጥር ስንት ፊደል እንደሆነ እንቆጥራለን። በአንድ ላይ እንግዲህ ጀምሩን ጀምር አ ብ ወ ል ድ መ ን ፈ ስ ቅ ዱ ስ ስንት ሆነ? አስራ ሁለት እንዲሁ ዝም ብለን በጅምላ የግብር ይውጣ ስለ ስምህ አይደለም፣ ስለ እያንዳንዷ ፊደል የስምህ እያንዳንዷ ፊደል ለእኛ የምህረት ምንጭ ስለሆነች፣ የምህረት መነሻ ስለሆነች፣ የምህረት ቁልፍ ስለሆነች፣ የምህረት በር ስለሆነች፣ ስለ እያንዳንዱ ስለ ስምህ ፊደል ይቅር በለን ማለት ነው። አስራ ሁለት ጊዜ እግዚኦ መሐረነ ክርስቶስ የምንለው ተመልከቱ። እንግዲህ ይሄን ሁሉ የአባቶቻችን ምስጢር ከዚህ በኋላ ያው ይሄ ቃሉ የሚለው ቡራኬው እንደሚቀጥል ነው። ነገር ግን ቡራኬው በኋላ ነው። ግን ቅድም ስላልኩት አሁን እመልሰዋለሁ ማለት እጃቸውን አመሳቅለው ሕዝብህን ባርክ የሚሉበት ምክንያት እኒ ያባት መስቀል ቅርጽ ሰርተው ደግሞም ሲባርኩ ወንድ እንደሆነ እግዚአብሔር ልዑል ይባርክ ወያሪ ገጾ ላይ ሌከ እግዚአብሔር ይባርክህ፣ ወያሪ ገጹ ላይ ሌከ የምህረት ፊቱንም ይግለጥልህ እያሉ ነው የሚያሳልሙት ወንድ። ሴት ደግሞ ስትሆን እግዚአብሔር ልዑል ይባርቺ፣ ሴት ስለሆነ እግዚአብሔር ልዑል ይባርቺ ወያብርህ ያኛ ወያሪ ገጾ ላይሌክ ለከ የምህረት የምህረት ፊቱን ይግለጥል ነው። ይሄ ደግሞ ወያብርህ ገጾ ላይሌክ ፊቱን ፊቱን ያብራልሽ እና ባጭሩ ምንድነው ባንድ ላይ እግዚአብሔር ይባርካችሁ፣ እግዚአብሔር የምህረት ፊቱን ይግለጥላችሁ፣ እግዚአብሔር የምህረት ብርሃኑን ያብራላችሁ፣ እግዚአብሔር ሰላሙን ይስጣችሁ፣ እግዚአብሔር ይጠብቃችሁ። እያሉ ነው ካህኑ የሚባርኩት። ከየት ተገኘ ይ በመጽሐፍ ቅዱስ ውስጥ ኦሪት ዘኍልቍ ምዕራፍ ስድስት ላይ እንደዚህ ይላል። ኦሪት ዘኍልቍ ስንት አልኩ? ምዕራፍ ስድስት ቁጥር ሀያ ሁለት ጀምሮ እንዲህ ይላል። ለአሮንና ለልጆቹ ንገራቸው፣ ለካህናቱ ማለት ነው። የእስራኤልን ልጆች ስትባርኳቸው፣ እንዲህ በሏቸው የእስራኤልን ልጆች እነዚህ የእስራኤል ልጆች የሚባሉት ድሮ በብሉ ኪዳን ያቺ ትንሽ መሬት ናት፣ በአረብ መካከል የምትገኘው ዛሬ ግን በአዲስ ኪዳን ቅዱስ ጳውሎስ እንደነገረን አዲስ ኪዳን እንዳስተማረን ጌታም ራሱ እንደገለጠልን እስራኤል ማለት ክርስቶስን ያመኑ ሁሉ እስራኤል ይባላሉ። ለምን? ክርስቶስ ኢየሱስ ሰው የሆነው ከዳዊት ዘር ስለሆነ እሱን የተቀበሉ ሁሉ በክርስቶስ እስራኤላውያን እንደሚባሉ ተጽፏል። ክርስቲያኖች በሙሉ ክርስቶስን ያልተቀበሉ ደግሞ እዚህ አብርሃም ቦታ ተቀምጠው ኢየሩሳሌም እስራኤል ቢባሉ መባል እንዳይገባቸው ይናገራል። ዛሬ በአዲስ ኪዳን እስራኤል ተብሎ መጠራት የሚገባቸው የክርስቶስ ልጆች በክርስቶስ ያመኑ ክርስቲያኖች በዓለም ዙሪያ ያሉ እንደሆኑ አዲስ ኪዳን ዘርዘር አድርጎ ነግሮናል። የአሮን ልጆች ወይም ካህናት የሚባሉት ደግሞ በብሉይ ኪዳን ሌዋውያን የአሮን ልጆች ነበሩ። ዛሬ ግን በአዲስ ኪዳን መንፈስ ቅዱስ ለክህነት አገልግሎት የጠራቸው በዓለም ዙሪያ ያሉ ሁሉ ካህናት ይባላሉ፣ ወይም የአሮን ልጆች ይባላሉ እና ምንድን ነው የሚሉ እስራኤልን ስትባርኳቸው ማለት ክርስቲያኖችን ስትባርኳቸው እንዲህ እያላችሁ ባርኩ። እግዚአብሔር ይባርክህ ይጠብቅህም። እግዚአብሔር ፊቱን ያብራልህ ይራራልህም። እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ። እንዲህ እያላችሁ ባርኩ። ያን ጊዜ እንዲህ እያላችሁ ስትባርኩ ስሜን በእስራኤል ልጆች ላይ አደረጋችሁ ማለት ነው። እንዲህ እያላችሁ ስትባርኳቸው ስሜን በእነሱ ላይ አደረጋችሁ ማለት ነው። ያን ጊዜ የምትባርኩ እናንተ አይደላችሁን? አይደላችሁም። ስሜን ጠርታችሁ እግዚአብሔር ይባርካችሁ ብላችሁ ከተናገራችሁ የምትባርኩ እናንተ ሳትሆኑ እኔ ነኝ የምባርካቸው፣ እኔ የምባርካቸዋለሁ። እኛ ዛሬ መስቀል ይዘን ይህን መስቀል ስናይ በዓይናችን ቶሎ የሚታየን ቀራኒ የሚፈሰው ደሙ የሚቆረሰው ስጋው ለእኛ ሲል የተቀበለው መከራው ነው። ይህ የዚያ የዚያ መታሰቢያ ወይም ደግሞ ይህን ስናይ አእምሯችን በቀጥታ አደሙ ላይ ነው መሆን ያለበት እና ምንድ ነው ይሄን ይዘው ካህኑ ወይም ደግሞ እንደ አገራችን በእጃቸው ልውል እግዚአብሔር ይባርካችሁ ይጠብቃችሁ እግዚአብሔር የምህረት ፊቱን ይግለጥላችሁ፣ እግዚአብሔር የምህረት ብርሃኑን ያብራላችሁ፣ እግዚአብሔር ይባርካችሁ እያሉ ካህኑ ሲባርኩ ያን ጊዜ ባራኪው ካህኑ ሳይሆኑ ወይም የመስቀል ሳይሆን ባራኪው ማን ነው ማለት ነው? እግዚአብሔር መንፈስ ቅዱስ። እግዚአብሔር መንፈስ ቅዱስ እዚህ ላይ ነው እንግዲህ ለቅዳሴ እዚህ ላይ ነው ለቅዳሴ ሶስት ነገሮች ያስፈልጋሉ የተባለው ያ ነው። እውቀት፣ ጥበብ፣ ማስተዋል። እውቀት ይሄው የተማር ነው ነው ምን ምን እንደሚመስል ነገሩ። ጥበብ የሞት መድኃኒት የሆነ የዘላለም ህይወትን የምናገኝበት ጥበብ ኢየሱስ ክርስቶስ ነው። ነገር ግን ማወቅ ወይም ጥበብን ማግኘት ብቻ አይደለም የሚጠቅመው ማስተዋል ሲኖር ነው። ማስተዋሉ ምንድን ነው? አንድ ህብስቱ ተለውጦ ስጋው ወይኑ ተለውጦ ደሙ መሆኑን አስተውለን ያን ስንወስድ መድኃኒት እንደሚሆን ማመን። ሌላው ማስተዋሉ ምንድን ነው? በዚህ ቤተ መቅደስ ውስጥ በስሙ የሚከናወኑት ነገሮች ሁሉ ለእኛ እንደሆነ። ሌላው ማስተዋሉ ካህኑ የእግዚአብሔርን ስም እየጠሩ ሲባርኩን፣ ባራኪው ካህኑ አይደሉም፣ እግዚአብሔር መንፈስ ቅዱስ ነው። አያችሁ ያዕቆብ አንድ ቀን በበረሃ ሜዳ ላይ አድሮ መሽቶ በሚችለው አቅም እግዚአብሔር ተገለጠለት። ያን ጊዜ ያይቆብ የሃይማኖት አባት ነው ብሎ እንጂ እግዚአብሔር ነው ብሎ እንኳን አይደለም። የሃይማኖት አባት ነው፣ በዚያ ሁኖ እግዚአብሔር ይባርከኛል ብሎ በማመን ሄደና ተጠመጠመበት ያይቆብ ይላል መጽሐፍ ቅዱስ ነው ዘፍጥረት ውስጥ አንብጉ። ሄደና ተጠመጠመበት ያን የሃይማኖት አባት ሲታገለው አደረ ሙሉ ሌሊት የያዕቆብ አእምሮ ከዚያ የሃይማኖት አባት ጋር ነበር። ለምን? ሊያመልጠው መስሎት ታገለው። ትግል ገጥሞ አልሰድህም። ኧረ ልቀቀኝ፣ አልለቅም። ሜዳ ላይ በረሃ ላይ ያደረ ሰው ስለ ጅብ ያስባል እንጂ ስለ ሽፍታ ያስባል እንጂ በጨለማ ስለሚመጡ አጋንንት ያስባል እንጂ፣ ሁሉንም ረስቶ የያዕቆብ ያስብ የነበረው የአባት እንዳያመልጠው፣ ምን ሳያደርገው፣ ሳይባርከው እንዳያመልጠው ሊነጋ አቅላላ ይላል። ሊነጋ አቅላላ። ያን ጊዜ ለመሆን ወረ እንደው ንገረኝ የልብህን፣ ምንድን ነው የምትፈልገው? አቤት መልስ። እኛ አሁን አንድ የሃይማኖት አባት አንድ ባህታዊ ናቸው የተባሉ ብናገኝ፣ ምንድን ነው የምንጠይቀው? በሀገራችን ልማድ እግዚአብሔር እንደዚህ የነብስ መናገር ነው። ጥሩ። በሀገራችን አንድ የሃይማኖት አባት ድንገት ቢገለጥልን አንድ ባህታዊ፣ እድሌን ነው፣ የምትስማማኝ ሚስት ማን ናት? ሴትም ከሆነች የምትስማማኝ ባል፣ ኑሮዬ እንዴት ነው? ስራ ሀብት፣ የኖረ ስልጣኔስ እንዴት ነው? ይቆያል አይቆይም? ባለ ስልጣን ከሆነ የድል የንገረኝ ነው። አገር እንዴት ናት? የሀገራችንስ ሁኔታ ምን? ስለ ሀገር፣ ስለ ትዳር፣ ስለ ሚስ፣ ስለ ባል፣ ስለሚበላው፣ ስለሚጠጣው እኛ ሳንል እሱ ያዘጋጅልሙ ያይቆ ይህን ሁሉ አይደለም ያለው። ለመሆኑ ምንድን ነው የምትፈልገው ሲለው፣ ካልባረከኝ አልለቅህም አኔ ምን ባርከኝ ነው። ካልባረከኝ አለቀ። ባርከኝ የባረከኝ እንደሆነ ስራ ይባረካል፣ ትዳሬ ይባረካል፣ ልጆቼ ይባረካሉ፣ እውቀቴ ይባረካል፣ ጉልበቴ ይባረካል፣ ጤንነቴ ይባረካል፣ በሰደድ ስደቴ ይባረካል፣ እንቅስቃሴ ሁሉ በቀር ይባረካል። ስለዚህ ካልባረከኝ አለቀ። ይሄን ነው ከመጽሐፍ ቅዱስ የተማርነው። አባቶቻችን ይሄን መነሻ አድርገው ነው ይሄን መነሻ አድርገው ነው እግዚአብሔር ይባርካችሁ የሚሉት። ስለዚህ ምዕመናን ወደዚህ ስትመጡ ዝም ብላችሁ እንደምትመለሱ አድርጋችሁ አትቁጠሩ። እንደ ያዕቆብ ተባርካችሁ እንደምትመለሱ አድርጋችሁ አድርገን አምነን ነው መመለስ ያለብን። ስለዚህ ስለዚህ ስንባረክ ማስተዋል ያለብን የሚባርከን እግዚአብሔር መንፈስ ቅዱስ ነው። እኛም ይህን ልናስተውለው ይገባል። ባራኪዎች እኛ አይደለንም፣ እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስ ከሆነ እኛ ምክንያቶች ከሆነ ወሬ ማውራት ክልክል። በመሳለም ጊዜ አንዳንዶቻችሁ ባለማወቅ ነው፣ አባ እንደምሰነበቱ ምትላላችሁ ምትሏላችሁ፣ አለማወቅ ነው። ታላቅ ጸሎት ነው። ካህኑ ያኔ እግዚአብሔር ስም እየጠሩ መስቀሉም እጃቸውም ህይወታቸው ሁሉ የመንፈስ ቅዱስ መሳሪያ ሆኖ በረከቱ ወደ ምዕመናን ህይወት እየተተላለፈ እሳቸው ስሙን ከመጥራት በቀር ሌላ ወሬ ሊያወሩ ጊዜ የላቸው። ሌሎችም ተባራኪዎቹ በዛች ደቂቃ በዛች ሰከን ሌላ ሀሳብ የሚያስቡበት ምክንያት የላቸው። ታላቅ ጸሎት ነው እና ያን እንግዲህ ይሄን ማስተዋል ማለት ይሄን ነው። እግዚአብሔር መንፈስ ቅዱስ ከባረከን ደግሞ ስንሄድ ቤታችሁ የነካችሁት ሁሉ ይባረካል። እንጀራው ይባረካል። እንደ ሁሉ ነገር ከኃጢአት በቀር ይባረካል። ይህን እያምን ነው ማድረግ ያለብን። እንግዲህ እዚህ ሀገር ያው ስንሳልም በመስቀል ሆኗል። ጥሩ ነው። እንግዲህ ለምን እንደሆነ በምን ምክንያት እንደተጀመረ አላውቅም። በመስቀል ሆኗል እና ያም ሆነ ይህ እግዚአብሔር የባረካችሁ ለማለት ነው። እንግዲህ የመጨረሻችን ምን ሊሆን ነው ማለት ነው። ስድስተኛውና ማለት አምስተኛውና የመጨረሻው እግዚአብሔር ምስለ ኩልክሙ ሲሉ ካህኑ ምንድነው? ምስሉ እናንተ፣ ምስለ መንፈስከ ምንድነው ያሉ ካህኑ፣ እግዚአብሔር ከሁላችሁ ጋር ይሁን፣ አጋንንት ይወገዱ፣ ክፉ መንፈስ ይወገድ በዚያው ልፈንታ እግዚአብሔር ከናንተ ጋር ይሁን ይኑር ሲሉ ምዕመናኑ ከመንፈስ ጋር ከቅዱሱ መንፈስ ጋር አሜን ካሉ በኋላ አሜን እግዚአብሔር፣ አሜን እግዚአብሔር እኛን አገልጋዮቹን በሰላም ይባርከን። የተቀበልነው ስጋና ደምህ ለስሬት ይሁነን። ይሄን ሁላችንም መጸለይ የሚኖርብን ነው፣ ሁላችንም ስለምንቆርብ እንግዲህ። የተቀበልነው ስጋና ደምህ ለስሬት ይሁነን የጠላትን ኃይል ሁሉ በመንፈስ እንረቅጽ ዘንድ አሰልጥነን። ምህረትን የተመላች ክብርን የምትሆን የእጅህን በረከት ሁላችን ተስፋ እናደርጋለን። ከክፉ ስራ ሁሉ አርቀን፣ በበጎም ስራ ሁሉ አንድ አድርገን፣ ቅዱስ ስጋውን ክቡር ደሙንም የሰጠን ቡሩክ ነው። ጸጋን የተቀበልን ደህንነትንም በኢየሱስ ጸጋን ተቀበልን ደህንነትንም በኢየሱስ ክርስቶስ በመስቀሉ ኃይል አገኘን። አቤቱ ከመንፈስ ቅዱስ የተገኘ ጸጋን ተቀብለን አንተን እናመሰግናለን ጸጋ ነሳአይነ ወህይወተ ረከብነ በሀይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ናአኩት ነሲያነ ጸጋ ዘመንፈስ ቅዱስ ደግሞ አለው፣ ጸጋን ተቀበል። ደህንነትንም በኢየሱስ ክርስቶስ በመስቀሉ ኃይል አገኘን። ምን ነው ያገኘነው? ደህንነትን አገኘን። ደህንነትን አገኘን። በምንድን ነው ያገኘነው? በኢየሱስ ክርስቶስ መስቀል። በኢየሱስ ክርስቶስ መስቀል ስንል መስቀል በተባለ በፈሰሰ ደሙ፣ መስቀል በተባለ በተቆረሰ ስጋው መስቀል በተባለ በእሱ መከራና ሞት ደህንነትን ህይወትን አገኘን። ስለዚህ ኦርቶዶክሳውያን በክርስቶስ ኢየሱስ የዳናችሁ፣ በክርስቶስ ኢየሱስ የዳን፣ በክርስቶስ ኢየሱስ ከዲያብሎስ ባርነት በደሙ ነፃ ይወጣል፣ በክርስቶስ ኢየሱስ የዘላለም ህይወትን ያገኝን፣ በክርስቶስ ኢየሱስ ከዓለም በፊት ክርስትናው የደረሰን፣ በክርስቶስ ኢየሱስ ከሁሉም በፊት በቀኑና የዳበርን ያደግን በክርስቶስ ኢየሱስ ከሁሉም በፊት ከእግዚአብሔር ጋር የሆን ሰዎች መሆናችንን ልናውቅ ይገባል። ስለዚህ እኛ በክርስቶስ ኢየሱስ ደህንነትን አግኝተናል። እኛ ድነናል። እሱን እንዳልተቀበልን እንዳላመንን የሚናገሩ አሉ። እኛ መቀበል ሳይሆን አምነን ነው የዳን። ኢየሱስን ገና አልተቀበልክም፣ አልተቀበልሽም፣ በህፃንነት በልጅነት ነው የተነከርሽው፣ እንደገና የሚሉ ጣጠኞች ስለተፈጠሩ መዳናችንን ማመን ይኖርብናል። እኛ አሁንም የሚቀረን ምንድን ነው? በዚሁ እያለን ሳንለወጥ መለወጥ ነው። ሳንለወጥ መለወጥ ማለት ክርስቶስ ኢየሱስ ባዳንን በደረሰልን ባርኮ በሰጠን በዝቹ ቤተ ክርስቲያን እንዳለን ሁነን ሆን ክርስትና ሕይወታችን በአብ ወልድ፣ በመንፈስ ቅዱስ ስም ተጠምቀን ሁለተኛ መወለዳችን በክርስቶስ ኢየሱስ ክርስቲያኖች መሆናችን ኦርቶዶክስ መባላችን እንዳለ ሆኖ መለወጥ ያስፈልጋል። መለወጡ ከምን ወደ ምንድን ነው? እንደዚሁ በሰርግ ጊዜ አስረሽ ምችው ከማለት ይልቅ ግጥሙ ራስ ከሚያሳምመው ግጥም ይልቅ እግዚአብሔር የሚከብርበት ቃና ዘገይ ላይ የተጠቀሰ እግዚአብሔር ወልድ ኢየሱስ ክርስቶስ መለኮታዊ ስራውን የመጀመሪያውን ሲገልጽ በሰርግ ቤት እንደሆነ የመጀመሪያ በረከቱን ሊያስተላልፍ ሊጀምር የፈለገው ትዳር ላይ እንደሆነ ሁለቱን አካል አንዱን አካል የማድረግ ኃይል ለሰው ልጆች እንዳስተላለፈ በአጠቃላይ ምሕረቱን፣ ቸርነቱን ባልና ሚስቱን ሁለቱን አሳድጉ አይተዋወቁ። እሷ የተወለደች ሀረር፣ እሱ የተወለደ ደግሞ ምን ትግሬ ወይ ይሆን አላውቅም። ሲወለዱ አይተዋወቁም። እግዚአብሔር ግን ሀረር የተወለደችውን ትግሬ ለተወለደው፣ ትግሬ የተወለደችውን ሀረር ለተወለደው ከመፈጠራቸው በፊት አዘጋጅቶ ነበር። እንደዚህ አድርገው ባልታሰበ ሁኔታ ያገናኛቸውን ሁሉን አሳልፈው ለዚያ የቅዱስ ትዳር ቀን ያበቃቸውን እሱን ወይም ደግሞ በትዳር በቃል ኪዳኑ መኖር የቱን ያህል ክብር እንዳለው ያን ያን የሚያመለክተውን ባህሉን፣ ታሪኩን፣ ወጉን፣ መልካም ልማዱን ማንጸባረቅ ሲገባ ዛሬ ሰርግ ላይ ዓይንሽ ጥርስሽ፣ እንትንሽ ምን ዋጋ አለ? ያኮ የሰርግ አይደለም። እግዚአብሔር ይህን መለወጥ ያለብን በሰርግ ጊዜ ምን ጨፍረውን ያልሆነ ጭፈራ የዲያብሎስ ክብር መግለጫ መቅረት አለበት። ወደ እግዚአብሔር ክብር መግለጫ ስንኝ መለወጥ ይኖርበታል። በበዓላት ጊዜ ታቦት ሲወጣ ወይም ብዙ ነገሮች ያሉ ያረባቡ ግጥሞች እነዚያን ወደ መልካም ስንኝ መለወጥ፣ አጠቃላይ ካለ መዘመር ወደ መዘመር፣ ቃሉን ካለ ማንበብ ወደ ማንበብ፣ ከስንፍና ወደ ትጋት፣ ዝም ብሎ ከመተኛት ወደ ጸሎት፣ አንደመትን በትን ገጥሞ ደርሶ ከመሄድ ወደ መዘመር እጀት አስተራ ይመስል ዝም ብሎ ጠርፎችን ደርሶ ከመመለስ ወደ ማጨብጨብ አንድ በትድዳ የሆነ ይመስል ዝም ብሎ ከመመለስ እልል ወደ ማለት፣ ኢትዮጵያውያን ልናመሰግነው የሚገባን እንደ ኢትዮጵያውያን እግዚአብሔር የቸረለት የለም። ስለዚህ እግዚአብሔርን ልናመሰግነው ይገባል። ስናመሰግነው ተለውጠን መለወጥ ብቻ ነው የቀረን እንጂ ደህንነቱን አግኝተናል በመስቀሉ። ማንም ትናንት ከኢሮፕ፣ ከአሜሪካ ሄዶ እኛ እንዳኑ ሊልን አይገባም። ክርስቶስ ኢየሱስ ትናንትና ዛሬም ለዘላለሙም ያው ነው። ከዚያ አይን ካለ በኋላ ካህኑ፣ ዲያቆኑ እትው በሰላም ቅዱስ ቁርባኑን ተቀብላችሁ ምሕረትን አግኝታችኋል። ተባርካችሁ የእሱን ረዴት የሱን ጸጋ አግኝታችኋል። ከዚያ የበለጠ ደስታ ምን አለ ባለም? እንግዲህ ደስ ብሏችሁ ሂዱ። እትው በሰላም ማለት በሰላም ተመለሱ ማለት ነው። እትው ግቡ ማለት ይመስላል። ግን ሂዱ በሰላም ግቡ፣ ቤታችሁ በሰላም ግቡ፣ ስራ ቦታችሁ እንደሆን በሰላም ግቡ፣ ወደ ምትሄዱበት በሰላም ድረሱ፣ እግዚአብሔር በሰላም ያደርሳችሁ ብሎ ያሰናብታል። ይኸው የምምለው የምንለው ነው። እግዚአብሔር በሰላም ወደ እየመጣንበት ያደርሰን። እግዚአብሔር የተመሰገነ ይሁን። እንግዲህ ቅዳሴ ሐዋርያትን እዚህ ላይ ጨርሰናል። ወደ ቤተ ክርስቲያን ስትመጡ፣ ስንመጣ የቅዳሴ ፍሬው ቅዱስ ቁርባን መሆኑን ምክንያቱም አንድ ፍሬ ፍለጋ የሚሄድ ሰው ዛፉን ያገኛል አሁን ዛፉን በማግኘቱ አይደለም ይረካው፣ ፍሬውን ካላገኘ አይረካም። በቅጠሉ ብቻ መደሰት የለበትም። ፍሬ ለቀማ የሄደ ገበሬ የዛፉን ቅጠል ብቻ አይተብሮ አገል ፍሬውን መልቀም አለበት። ለቅዳሴ ወደዚህ ሲትመጡ ፍሬው ቅዱስ ቁርባን ነው። የቅዳሴ ዋናው ፍሬው ቅዱስ ቁርባን ነው። የቅዳሴ ዋናው ደግሞ እግዚአብሔርን ከመላእክት ጋር ሆኖ ማመስገን ነው። ልማድ፣ ባህል፣ የሞኝነት ወግ ሳይሆን አባቶቻችን ከብሉይም ከአዲስም አውጣተው የምህረት ጎዳናችን መሆኑን አመስጥረው፣ ሌላ ሀብት የላቸውም። ይህን ነው ያወረሱን። ይሄ ደግሞ የማይሻር ሀብት ነው፣ ጊዜ የማይወስነው ሀብት ነው። ምን ጊዜም ደስታው የማይለውጥ ትልቅ የደስታ ጸጋ ነው። ይህን አክብረን ልንይዘው ይገባል።